ሳይንስና ቴክኖሎጂ። በዓለም ላይ የቴክኖሎጂ እድገት የጦርነትን ባህሪ በመቅረጽ ትልቅ ሚና እየተጫወተ ነው። ከቀስት ጎራዴና ጋሻ ፈጠራ እስከ አቶሚክ ቦምብ ልማት ድረስ ፈጠራዎች የጦርነትን ውጤትና ወታደራዊ ስልቶች እየወሰኑም ቆይተዋል። የ21ኛው ክፍለ ዘመን ፈጣን የቴክኖሎጂ እድገት ደግሞ የአሁኑን ዘመን ጦርነት በብዙ መልኩ ለውጦታል። ከሰው አልባ አውሮፕላኖችና ሰው ሰራሽ አስተውሎት እስከ ሳይበር ጦርነትና የላቁ የመገናኛ ዘዴዎች ድረስ የዛሬዎቹ የጦር ሜዳ ውሎዎች ከጥቂት አስርት ዓመታት በፊት ከነበሩት በእጅጉ የተለዩ ናቸው። በአሁኑ ወቅት ፊት ለፊት ከሚደረግ ውጊያ ይልቅ ጦርነት የቴክኖሎጂ ብልጫ ሆኗል። በጎርጎሪያኑ 24 ዓመተ ምህረት ከ2.7 ትሪሊዮን ዶላር በላይ ለወታደራዊ አገልግሎት በአለም አቀፍ ደረጃ ወጪ ተደርጓል። አሜሪካ፣ ቻይና፣ ሩሲያና ጀርመን እንዲሁም ህንድ 60 በመቶውን የዓለም ወታደራዊ ወጭን ይሸፍናሉ። ይህም ቀደም ካለው ዓመት ጋር ሲነጻጸር ወደ አስር በመቶ ብልጫ አለው። ነገር ግን በአሁኑ ወቅት ውድ ታንኮች በሰው ሰራሽ አስተውሎት ቴክኖሎጂ በሚታገዙት እንደ ድሮን ባሉ እርካሽ የጦር መሳሪያዎች እየተተኩ በመሆኑ የጦር መሳሪያ ወጪ መቀነሱ ይነገራል። የመረጃ ደህንነት ባለሙያ ኮንስታንስ ኩርስ ዩክሬንን በምሳሌነት ይጠቅሳሉ። ዩክሬን በማይታመን ሁኔታ ዝቅተኛ ዋጋ ያላቸውን ሰው አልባ አውሮፕላኖችን በታላቅ ስኬት እየተጠቀመች ነው። ሩሲያን ያጠቁባቸው ከተለመደው ወጣ ያሉ ዘዴዎቻቸው አስደናቂ ነበር። በዚህ ሁኔታ የዩክሬን ወታደሮች እንደ ቴሙና አሌክስፕረስ ካሉ ርካሽ የቻይና የችርቻሮ ገበያዎች ሳይቀር ሰው አልባ አውሮፕላኖችን በመግዛት እየገጣጠሙና ፈንጂዎችን እያያያዙ ተፋላሚያቸውን ሩሲያን ሲያጠቁ ቆይተዋል። በዚህ መንገድ በጥቂት መቶ ዩሮዎች ብቻ የሚሸጥ ሰው አልባ አውሮፕላን በሚሊዮን የሚቆጠር ገንዘብ የሚያወጣ ታንክን ያወድማል። ከወጪ ቆጣቢነቱ ባሻገር የአብራሪዎችን ሕይወት አደጋ ላይ ሳይጥል ትክክለኛ ኢላማዎችን እንዲመቱም ያስችላል። ዩክሬን በዚህ ሁኔታ እስከ 200 ኪሎ ሜትር በሚበሩ ድሮኖች በሩሲያ ጥቃት ስትፈጽም ቆይታለች። ሩሲያም ዩክሬን ውስጥ ወታደራዊ ቦታዎችን፣ ወሳኝ መሰረተ ልማቶችንና የመኖሪያ ሕንፃዎችን በሚያነጣጥሩ ሰው አልባ አውሮፕላኖች ስትመታ ቆይታለች። በዚህ ሁኔታ ሰው አልባ የሆኑ የአየር ላይ ተሽከርካሪዎች መስፋፋት ትክክለኛ ጥቃቶችንና አሁናዊ መረጃዎችን በመሰብሰብ ወታደራዊ እንቅስቃሴዎች እንዴት እንደሚካሄዱ መለወጥ አስችሏል። ያም ሆኖ ሙኒክ የሚገኘው የጀርመን ጦር ማሰልጠኛ ዩኒቨርሲቲ የደህንነት ፖሊሲ ባለሙያ የሆኑት ፍራንክ ዛወር ሰው አልባ አውሮፕላኖች ብቻቸውን ጦርነት አያሸንፉም በድሮኖች ብቻ ቦታዎችን መውሰድና መያዝ አትችልም። ለምሳሌ መሬት ላይ ስራ ያስፈልገዋል። በመሰረቱ የዩክሬን ጦር ኃይሎች ግዛትን መቆጣጠርና መያዝ አለባቸው እና ያ በድሮኖችና በሮቦቶች ብቻ አይቻልም። ሰው ሰራሽ አስተውሎት ሮቦቶችና ራሳቸውን ችለው የሚሰሩ እንደ ሰው አልባ አውሮፕላኖች ወይም ድሮኖች ላይ በማተኮር ወታደራዊ ቴክኖሎጂ ፈጣን እድገት አሳይቷል። አውሮፕላኖች የአብራሪ ሕይወት አደጋ ላይ ሳይጥሉ የክትትል የግንዛቤና የተነጣጠሩ የጥቃት ኢላማዎችን የመፈጸም አቅምን በማሳደግ የአሁን ዘመን ጦርነቶች ዋነኛ ገጽታ ሆነዋል። በአጠቃላይ ሰው አልባ አውሮፕላኖች ከነባሮቹ አውሮፕላኖች ይልቅ ረዘም ያለ ጊዜ በመስራት አደገኛ ወይም ለመድረስ አስቸጋሪ የሆኑ ቦታዎችን መድረስና ለውሳኔ ሰጪዎች ቅጽበታዊ መረጃን በመስጠት በርካታ ጥቅሞችን ይሰጣሉ። እንደ ሽብርና ጦርነትን በመሳሰሉት ተግባራት ዋስትና ያለው ስልታዊ ግቦችን በማሳካት ረገድ ውጤታማ ናቸው። የደህንነት ፖሊሲ ባለሙያ የሆኑት ፍራንክ ዛወር ግን የሰዎች ቁጥጥር ወሳኝ መሆኑን ያስረዳሉ። ሊኖረን የሚገባው ዝቅተኛ መስፈርት ሰው አልባ እና በራሳቸው የሚሰሩ የጦር መሳሪያዎችን ስንጠቀም እኛ፣ ማለቴ የጀርመን ጦር ወይም ኔቶ፣ ትርጉም ያለው የሰው ልጅ ቁጥጥርን እናደርጋለን። ለምሳሌ ሰዎች ተገቢ የሆነ የትዕዛዝ ደረጃ አላቸው። በሌላ በኩል እነዚህ ሰው አልቮ አውሮፕላኖች የጠቀሜታቸውን ያህል በሰላማዊ ሰዎች ላይ ጉዳትም ያደርሳሉ። በተለይም ተዋጊዎችና ሰላማዊ ሰዎች በአንድ ላይ በሚገኙባቸው ቦታዎች ላይ የሰላማዊ ሰዎች ጉዳት ይበረታል። ከዚህ አንፃር በዚህ ቴክኖሎጂ ላይ የሞራልና የስነ ምግባር ጥያቄ ይነሳል። በመረጃና በስልተ ቀመር ላይ ብቻ እንዲሰሩ የተነደፉት እነዚህ ማሽኖች ውሳኔ ሊወስኑ የሚችሉት ቀድመው በተሰጣቸው መረጃ ላይ ነው። ስለሆነም ተዋጊዎችንና ተዋጊ ያልሆኑትን የመለየት ችሎታ፣ እንዲሁም በገሃዱ ዓለም ላይ ያሉ ነባራዊ ሁኔታዎች ላይ በመመስረት ትክክለኛ ውሳኔ የመስጠት ችሎታ የላቸውም። ከዚህ አኳያ ያልተፈለገ ውጤት ሊያስከትል ይችላል የሚለው ስጋት በዚህ ቴክኖሎጂ ላይ ይነሳል። ከዚህ አኳያ የገዳይ ሮቦቶች ይቁሙ ዘመቻ የጀርመን ቃል አቀባይ የሆኑት ቶማስ ኩሸን ማይስተር እነዚህ ማሽኖች በሰዎች ክትትል ሊደረግባቸው ይገባል ይላሉ። በእኔ እይታ ይህ አዝማሚያ ክትትል ሊደረግበት ይገባል። ሰዎች ቀስ በቀስ ከውሳኔ አሰጣጥ ሂደት እንዲወጡ ያደርጋሉም እና ማሽኑ ብዙ ውሳኔዎችን ይሰጣል። እናም በተወሰነ ጊዜ ላይ እኔ ወይስ ማሽኑ ከሚል ጥያቄ ጋር ይጋፈጣሉ። በራሳቸው የሚሰሩ የጦር ማሽኖች ጥገኝነት እየጨመረ መምጣቱ የሰው ልጅ ውሳኔ በጦርነት ውስጥ ስለሚኖረው ሚና ጥያቄ እየተነሳ ነው። ሰው ሰራሽ አስተውሎት በጦር ሜዳ ላይ የመወሰን አቅም፣ የሥነ ምግባር ማዕቀፎችና የተጠያቂነት ስርዓት ባለሙያዎች እንደገና መገምገም አለበት ይላሉ። ኩሸን ማይስተር የሚሰሩበት ገዳይ ሮቦቶችን የማቆም ዘመቻ የተባበሩት መንግስታት ድርጅት እነዚህን መሳሪያዎች እንዲያግድ ወይም ቢያንስ እንዲቆጣጠር እየወተወቱ ነው። ነገር ግን እስካሁን ድረስ የተባበሩት መንግስታት አንድ መደምደሚያ ላይ ሊደርስ አልቻለም። ለብዙ ባለሙያዎች እነዚህም በሰው የማይታዘዙ የጦር መሳሪያዎችን ለመቆጣጠር ሀገራት የመስማማት እድላቸው በጣም ጠባብ ነው። ምክንያቱም እነዚህ ማሽኖች ብዙ የጥቅም ግጭቶችን ያስነሳሉ። ነገር ግን የኔቶ ከፍተኛ አዛዥ የሆኑት አድሚራል ፒሪ ካንዲር ጉዳዩ የሕይወት ጥያቄ ነው ይላሉ። ዩክሬን ውስጥ ታየዋለህ። ስለዚህ ጉዳዩ የሕይወት ጥያቄ ነው። በፍጥነትና በችሎታ የተካኑ ካልሆኑ ትሞታለህ። ስለዚህ የምናየው ስርዓትና አዲሱ ቴክኖሎጂ የበለጠ ትክክለኛና በጣም ገዳይ ነው። ዛሬ ጦርነቱ የሚደረገው በሰው አልባ አውሮፕላኖች ነው። ስለዚህ ለታቀደው ውጤት በቀጥታ ወደ ኢላማው ስለሚሄዱ ጠላትን ነጥሎ የመምታት ችሎታ በጣም ወሳኝ ነው። ሌላው ዘመናዊ ቴክኖሎጂ የፈጠረው የጦርነት ገጽታ የሳይበር ጥቃት ነው። የጦርነት ጥይት የማይጮህበት ቢሆንም በፖለቲካም ይሁን በወታደራዊ መልኩ ሌሎች ሀገራትን ለመጉዳት ይውላል። ሩሲያ በዩክሬን ላይ ጦርነት የጀመረችው በሳይበር ጥቃት ሲሆን ቁልፍ የመገናኛ ሳተላይቶችን ስታርሊንክ የሚባለው የቢሊዮነሩ ኤለን ማስክ የሳተላይት ግንኙነት እስኪፈጠር ድረስ ተቋርጠው ቆይተዋል። የሳይበር ጥቃቶች በወሳኝ መሰረተ ልማቶች ላይ፣ በማህበራዊ ድረገጾች ላይ ጥልቅ የውሸት ወሬዎችን ማስፋፋትንም ያካትታል። ስለዚህ አዳዲስ ቴክኖሎጂዎችን መጠቀም ከወታደራዊ እንቅስቃሴዎች ጋር ቀስ በቀስ እየተካተተ በመምጣቱ የሳይበር ጦርነት ስጋት በዓለም ላይ እንዲጨምር አድርጓል። በዲጂታል ቴክኖሎጂ ላይ የበለጠ ጥገኛ እየሆን መምጣታችን ደግሞ የሳይበር ጦርነት እንዲያድግ አድርጓል። በሆስፒታል ላይ የሚደርስ የሳይበር ጥቃት እንክብካቤን ሊጎዳ ይችላል። የኃይል ማመንጫዎች ቁጥጥር ስርዓትን መጥለፍ የኃይል መቆራረጥንም ያስከትላል። ለነዚህ ችግሮች ታዲያ እንደ ስታርሊንክ ያሉ በግል የሚመጡ መፍትሄዎች ባለሙያዎች እንደሚሉት የራሳቸው ችግር አለባቸው። ስታርሊንክ በጣም ውጤታማና አስፈላጊ ከመሆኑ የተነሳ ብዙ መንግስታት ለምሳሌ ዋሽንግተንና ፔንታጎን የጠፈር ችግርን ለመፍታት ስፔስ ኤክስን ጠይቋል። ለብዙ ችግሮች ይህንን ራሳችንን እንዴት መፍታት እንችላለን? በግሉ ዘርፍ ምን ያህል መታመን እንችላለን? ምን አይነት ውሎችስ ያስፈልጉናል? እና መንግስትስ ምን ማድረግ አለበት የሚለው ነው። ብዙ ሀገሮች መከላከያቸውን ለማጠናከር አዳዲስ ክፍሎችን እንዲፈጥሩ አድርጓል። ቡንደስቬር የሚባለው የጀርመን ጦር የመረጃ ደህንነት ዋና ኃላፊ ኮሎኔል ጊዶ ሽልቴ የሳይበር ምህዳር የማህበረሰብ ፈተና ነው ይላሉ። የማህበረሰቡ አጠቃላይ ፈተና በሳይበር ምህዳር ነው። በአሁኑ ጊዜ እንደ ባህላዊ ግጭቶች ከወታደራዊ ኃይሎች ጋር የሚደረግ አድርገን ማየት አንችልም። ይልቁንስ ጥያቄው በጠቅላላ ማህበረሰቡ እንዴት ማዘጋጀት እንችላለን የሚለው ነው። በአጠቃላይ አዳዲስ ቴክኖሎጂዎች የጦር መሳሪያ ቅልጥፍናንና ትክክለኛነትን ጨምረዋል። ነገር ግን ሰባዊነትን ማጉደልና በጦርነት ውስጥ ያሉ የስነ ምግባር ችግሮች በጣም አሳሳቢና አፋጣኝ ትኩረት የሚፈልጉ መሆናቸው ይነገራል። አዲስ ቴክኖሎጂ በመጣ ቁጥር ከሰባዊነት ይልቅ የኃይል ፍክክር እያመዘነን እንዳይመጣና ውድመቶች እንዳይከሰቱ የእነዚህን ቴክኖሎጂዎች አጠቃቀምና አተገባበር የሚቆጣጠሩ ዓለም አቀፍ ደንቦችንና የስነ ምግባር መመሪያዎችን ማውጣት ወሳኝ መሆኑንም የመብት ተከራካሪዎች ይገልጻሉ። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። መልካም ጊዜ።